የአሜሪካ ድምፅ ራዲዮ ጣቢያ ነው።

በዩናይት ስቴትስ ፕሬዚዳንታዊ ምርጫ ሂደት የሪፐብሊካን ፓርቲ ጉባኤ ዛሬ በክሊቭላንድ ከተማ ተከፈተ። በነገራችን ላይ ሰሎሞን አባተ በስፍራው ይገኛል። ስልክ አልቀናንም እንጂ በቀጥታ አጀማመሩን ይገልጥልን ነበረ። ለማንኛውም ይህን በዩናይትድ ስቴትስ ኦሃዮ ክሊቭላንድ የተጀመረውን የሪፐብሊካን ጠቅላላ ጉባኤ የፓርቲውን ተወካይ የፕሬዝዳንት እጩ የሚወስኑበት ጉባኤ

ሰለሞን አባተ ከስፍራው እንዲገባ እየሞከረ ነው። በስልክ ሰለሞን ትገባ፣ ትሰማናለህ? እንደምን አመሸህ? እንዴት ነው አጀማመሩ? ባጭሩ በኋላ ትመለሳለህ። አጀማመሩ በጣም ደማቅ ነው። አዲሱ ከመላ ዩናይትድ ስቴትስ የተሰበሰቡ የሪፐብሊካን ፓርቲው መሪዎች ናቸው የተገኙት ልኡካን ናቸው። ከየወረዳው የመጡ ከሀምሳውም ግዛቶችና

ከተለያዩ የዩናይትድ ስቴትስ በጣም ጥሩ ነው ግዛቶች ማለት ነው። በጣም ጥሩ ነው። ለበኋላ አስተርፍ፣ በኋላ ትመለሳለህ በሰፊው ትዘግብልናል። አሉ ላቀጥል። በቀጥታ ወደ ስፍራ የሚወስደን ቀደም ብላቸው የሰማችሁትን ጨምሮ ዘገባ በዕለቱ አብይ ርዕስ ይቀርባል። ሌሎችም ከዓለም ዙሪያ የተጠናቀሩ በርከት ያሉ ዘገባዎች ይኖሩናል። ጤና ይስጥልን አድማጮች እንደምን አመሽታችኋል? የዛሬ ሰኞ ሐምሌ 11 2008 ዓ ም አስተናጋጆቻችሁ

አሉላ ከበደና አዲሱ አበበ አቀናባሪው ንጉሶ ታምሬ ስርጭት መሐንዲሱን በቦታው ተሰይሟል። በቅድሚያ ግን የምሽቱን ዜና እናሰማለን።

የሪፐብሊካን ፓርቲው ጉባኤ ክሊቭላንድ ኦሃዮ ውስጥ ዛሬ ሰኞ ማምሻው ላይ ተጀምሯል። ቀደም ሲል ሰሎሞን ከስፍራው እንደገለጠልን በሳምንቱ መጨረሻ ገደማም ዶናልድ ትራምፕ ኦፊሴላዊ የፓርቲው ዕጩ ተወዳዳሪ መሆናቸውን ይፋ ያደርጋል ተብሎ ይጠበቃል። ዶናልድ ትራምፕም ምክትል ፕሬዚዳንታቸው እንዲሆኑ የመረጧቸውን የኢንዲያናውን ገዢ ማይክ ፔንሰንን በኦፊሴል ለፓርቲያቸው ያስተዋውቃሉ ተብሏል። ዛሬ ከጉባኤው ኦፊሴላዊ የመክፈቻ ስነስርዓት አስቀድሞ

የተለያዩ ክንውኖች እየተካሄዱ ናቸው። ተስፋለም በኋላ ሰሎሞን ይገልጥልናል። የጉባኤው የዛሬ ዋና ትኩረትም በብሔራዊ ደህንነትና በኢሚግሬሽን ጉዳዮች ላይ እንደሚሆን ታውቋል። ደጋግመን እንደገለጥ ነው ሰሎሞን በእለቱ አብይ ርዕስ ይመጣና አጠር ያለ ሰፋ ያለ ዝርዝር ያቀርብልናል። የደቡብ ሱዳን ፕሬዚዳንት የሳልቫኪርና የተቃዋሚ ምክትል ፕሬዚዳንት የሪክ ማቻር ታማኝ ወታደሮች ዋና ከተማዋ ጁባን ለቀው እንዲወጡና የክልሉ ሰላም አስከባሪ ሰራዊት

እንዲተካ የምስራቅ አፍሪካው ክልላዊ ቡድን ኢጋድ ጥሪ ያቀረበ የኡጋንዳ ውጭ ጉዳዮች ኃላፊ ሄንሪ ኦኬሎ ኦሪየም ሲናገሩ ኪጋሊ ውስጥ የተሰበሰበው የኢጋድ ፕላስ ጉባኤ የተመድ ዋና ጸሐፊ ባንኪሙን ባቀረቡት ሀሳብ መሰረት ደቡብ ሱዳን የሚገኘውን የድርጅቱን ሰላም ጥበቃ ተልዕኮ ማጠናከር አስፈላጊ ሆኗል ብለዋል። ዋና ጸሐፊው ዛሬ በደቡብ ሱዳን ጉዳይ ላይ ባደረጉት ስብሰባ ናይሮቢ ላይ የተሰበሰበበትን

የደረሰበትን ስምምነት እንዲጠናከር ይበልጡን ግን ጁባን ነጻ ቃጠና በማድረጉ ላይ ትኩረት እንደተደረገ አመልክተዋል። በሶማሊያ የራስ ገዝ አስተዳደር በሶማሌላንድ ወታደሮችና በፌዴራሉ መንግስት ስር በሆነችው በፑንትላንድ ሰራዊት መካከል ግጭት ተቀስቅሷል። ግጭቱ ዛሬ ሰኞ የተቀሰቀሰው በተቀናቃኞቹ ይዞታ ስር ከሆኑት በአንደኛዋ ማለትም በሳንጋ ክልል ድሃር ከተማ ውስጥ መሆኑም ታውቋል።

ግጭቱን በመጀመር ረገድ ሁለቱም ማለትም ፑንትላንድም ሶማሌላንድም እርስ በርስ ይወነጃጀላሉ። የሶማሌላንድ የመከላከያ ሚኒስትር አህመድ ሀጂ አሊ ለቪኦኤ ሶማለኛ አገልግሎት ሲናገሩ የፑንትላንድ ወታደሮች በጀመሩት በዚህ ውጊያ ምንም እንኳ አንድ ወታደር ቢሞትብንም በውጤቱ ግን የበላይነትን ተቀዳጅተናል ይላሉ። የፑንትላንድ ምክትል የፖሊስ ኃላፊ ኮሎኔል ጃማ ሳሃርዲድ በበኩላቸው

አንድ ወታደር ሞቶ ሌላ አንድ እንደቆሰለባቸው ገልጠው ሰራዊታቸው ግን አምስት የሶማሌላንድ ወታደሮችን እንደገደለ ተናግረዋል። ሁለቱም ወገኖች ደረሰብን ወይም አደረስን ስለሚሉት ነገር ከሌላ ነጻ ምንጭ የተገኘ ማረጋገጫ የለም።

አራት የኬንያ የፖሊስ መኮንኖች በነፍስ ግድያ ወንጀል መከሰሳቸውን በኬንያ የሕግ ማህበረሰብ ፕሬዚዳንት አይሳቅ ኦኬሮ አስታወቁ። ፖሊሶቹ የሰብአዊ መብት ጥበቃ የሕግ ባለሙያን ውሊ ኪልማኒን ጨምሮ ደንበኛቸው ጆሴፍ ዋታ ዋንዳንና አሽከርካሪያቸውን ጆሴፍ ሙሩኒን ነው የገደሉት። የኬንያዊ የሕግ ማህበረሰብ ፕሬዚዳንት አይሳቅ ኦኬሮ ቡድናቸው ጉዳዩን በከፍተኛ ደረጃ የተከታተለው እንደሆነ ተናግረዋል

ይሄ ለእኛ የተለየ ትርጉም አለው። ምክንያቱም በዚህ ግድያ አንድ የእኛን የህግ ባለሙያ አባል ያጣንበት ስለሆነ ነው። ከዚህም አኳያ የህግ ባለሙያ ማህበራችን ለአደጋ መጋለጡን እናያለን ያሉት ሦስቱ ሰለባዎች ኪማኒ፣ ሙዋንዳና ሙሪ የተጠለፉት እንደ አውሮፓውያን የዘመን አቆጣጠር ባለፈው ወር ሰኔ 23 ቀን ከፍርድ ቤት ሲመለሱ መሆኑም ታውቋል።

የቀድሞ የአንድነት ለፍትህና ለዲሞክራሲ አመራር አባል ሀብታሙ አያሌው ወደ ውጭ ሀገር ሄዶ ሊታከም የሚያስችለውን ማስረጃ ዛሬ እንዳገኘ የቅርብ ቤተሰብ ምንጮች ተናገሩ። ህክምናው በዘገየ መጠን በሽታው ወደ ሌላ ደረጃ ሊያድግ እንደሚችልና ለህክምናም እጅግ አስቸጋሪ እንደሚሆን ሐኪሞች መናገራቸውን የቤተሰቡ ምንጮች ተናግረዋል። መለስካቸው አማ ዝርዝሩን ከአዲስ አበባ

አቶ ሀብታሙ አያሌው የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ቀደም ሲል ካቀረበው የሐኪም ማስረጃ በተጨማሪ የሕክምና ቦርድ አባላት የፈረሙበትና ታማሚው በግድ ወደ ውጭ ወጥቶ መታከም እንዳለበት የሚያረጋግጥ ማስረጃ እንዲያቀርብ በሰጠው ትዕዛዝ መሰረት ይህን ማስረጃ ዛሬ ማግኘቱን የቅርብ ጓደኛው አቶ ዳንኤል ሽበሽ እና ቤተሰቡ ለቪኦኤ አስታውቀዋል።

ካለፈው ሳምንት ጀምሮ በዚህ ማስረጃ ላይ እንዲፈርሙ ከቦርዱ አባላት መካከል ሲጠበቁ የነበሩት አንዱ ሐኪም ዛሬ ፊርማቸውን አስፍረዋል። አቶ ዳንኤል ሐኪሙን ጠቅሰው እንዳብራሩት አቶ ሀብታሙ ተፈላጊውን ሕክምና ሳያገኝ እስከ ዛሬ መቆየቱ ከፍተኛ አደጋ ሊኖረው እንደሚችል የያዘውን በሽታ ደረጃው ከፍ ሊልና የትም ብሄድ በሕክምና ሊረዳ ወደማይችልበት ደረጃ ሊደርስ እንደሚችል ገልጸዋል። የአቶ ሀብታሙ ቤተሰብ የቦርዱን አባላት ፊርማ

ካሟሉ በኋላ ዛሬ ይህንኑ ማስረጃ ለጠቅላይ ፍርድ ቤቱ አቅርበዋል። በነገው ዕለት ከመዝገቡ ጋር ተያይዞ ለዳኞች እንደሚቀርብም ከመዝገብ ቤት እንደተነገራቸው የቤተሰቡ አባላት ተናግረዋል። የቀድሞው የአንድነት ፓርቲ አመራር አባል የነበረው ሀብታሙ አያሌው

የዛሬ ሁለት ዓመት ግድም የፌዴራሉ አቃቢ ሕግ ከሌሎች ዘጠኝ ተከሳሾች ጋር በሽብር ድርጊት ጠርጥሬዋለሁ ብሎ በፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ክስ መስርቶበት ነበረ። ክሱን ሲመረምር የቆየው ፍርድ ቤት ነሐሴ 14 ቀን 2007 ዓ ም በሰጠው ብይን አቶ ሀብታሙን ጨምሮ አምስት ተጠርጣሪዎችን የአቃቢ ሕግን ክስ መከላከል ሳያስፈልጋቸው በነጻ አሰናብቷቸው እንደነበረ አይዘነጋም።

ከነዚህ መካከል አራቱ ተጠርጣሪዎች የሶስት የተለያዩ ተቃዋሚ ፓርቲዎች የአመራር አባላት የነበሩ ሲሆኑ አንደኛው ተጠርጣሪ ግን የየትኛውን ፓርቲ አባል እንዳልነበሩ ይታወቃል። ይሁንና አቃቢ ህግ በከፍተኛው ፍርድ ቤት ብይን ቅር በመሰኘት ይግባኝ ስላለ በአቶ ሀብታሙ አያሌው ላይ የጉዞ እግድ እንድትጣለበት ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።

አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በቱርክ የመፈንቅለ መንግሥት ሙከራ የተሳተፉትን ለፍርድ ማቅረቡ ተገቢ መሆኑን ዛሬ ሰኞ የገለጹት የዩናይት ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ሕግና ስነ ሥርዓትን ለማስከበር በመንግስት የሚወሰደው እርምጃ ግን

ክልሉን እንዳያልፍ አስጠንቅቀዋል። ብራስልስ ውስጥ ከአውሮፓ ህብረቱ አቻቸው ጋር ከተገናኙ በኋላ ጋዜጣዊ መግለጫ የሰጡት ኬሪ ሙሉ በሙሉ ከተመረጠው የቱርክ አመራር ጎንነን ብለው ሲያበቁ መንግስት የሚወስደው የሥነ ስርዓት ማስከበር እርምጃ ግን በተረጋጋ ሁኔታ እንዲካሄድ ነው ያሳሰቡት። ይበንዲ እንዳለ የቱርክ መንግስታዊ ዜና አውታር

አናዶሉ እንደዘገበው ካለፈው አርብ የመፈንቅለ መንግስት ሙከራ ወዲህ ወደ 8777 ወታደሮች ከስራ ተሰናብተዋል። ስድስት ሺ ያህል የፍርድ ቤትና የወታደራዊ ክፍል አባላት በቁጥጥር ስር ውለዋል። የአውሮፓ ህብረቷ የውጭ ፖሊሲ ኃላፊ ፍሪደሪካ ሞጌሪኒ በበኩላቸው የአገሪቱን ደህንነት ለማስጠበቅ የህግ የበላይነት መከበር ይኖርበታል ብለዋል። ኃላፊዋ ዛሬ

ሰኞ ይህን የተናገሩት የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ ከሚካሄድበት ከብራስልስ ነው። በመጨረሻውም በደቡባዊ የዩናይትድ ስቴትስ ሉዚያና ግዛት ባተን ሩዥ ከተማ ውስጥ ትናንት እሁድ ሶስት የፖሊስ መኮንኖችን ገድሎ ሌሎች ሶስት ያቆሰለው ታጣቂ ቀድሞ የባህር ኃይል አባል ነበር ተባለ። ወታደራዊ ባለሥልጣናት እንደገለጡት 29ኛ የልደት በዓሉን በማክበር ላይ የነበረው ጋቪን ሎንግ

በሚዙሪ ክፍለ ግዛት ካንሳስ ከተማ ነዋሪ ሲሆን ጥቃቱን በፈጸመበት ወቅት ጭምብል አጥልቆ ነበር። ሎንግ እንደ አውሮፓ አቆጣጠር ከ2005 እስከ 2010 የባህር ኃይል አባል ሆኖ ከማገልገሉም በላይ ከ2008 እስከ 2009 ዓ ም ባለው ጊዜ ደግሞ ወደ ኢራቅ ለግዳጅ ተልኮ እንደነበርም ታውቋል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ።

ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድ ና አዲሱ አበበነን በአለም ዜና የጀመረው የዛሬ ሰኞ ሐምሌ 11 2008 ፕሮግራማችን በ19፣ በ22 ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።

በምሽቱ ስርጭታችን የተለያዩ ለትንታኔ የተመረጡ የዜና ዘገባዎችና ልዩ ልዩ ቅንብሮች ይዘናል። አድማጮች አሁን ቀደም ብልን ወደ አስተዋወቅ ነው እንወሰዳችሁ ክሊቭላንድ ኦሃዮ። በዩናይት ስቴትስ ፕሬዚዳንታዊ ምርጫ ሂደት የሪፐብሊካን ፓርቲ እጩ ይፋ የሚደረግበት ጉባኤ ዛሬ በመካከለኛ ምዕራብ ዩናይትድ ስቴትሷ የኦሃዮ ክፍለ ግዛት ዋና ከተማ ክሊቭላንድ ተጀምሯል። ሰለሞን አባተ በስፍራው ይገኘዋል። ሰለሞን እንደምን አልክ?

እንደምን ዋልክ አሉላ፣ እንደምንድናችሁ ሁላችሁም። እንግዲህ የጉባኤውን መክፈቻ ጨምሮ እስኪ ድባቡን ዝግጅቱ ምን እንደሚመስል አስጨብጠን፣ ምን ይመስላል ያለህበት ቦታ አሉላ? ልክ ነህ። አሁን እንደገለጽከው ከጥቂት ደቂቃዎች በፊት የሪፐብሊካን ፓርቲው ጉባኤ በይፋ ተጀምሯል። ድባቡ ሞቅ ያለ ነው። በአሁኑ ጊዜ የምንመለከተው ምናልባት ይህንኑ ዝግጅት የመክፈቻውን ስነስርዓትና አሁን እየተነጋገርን ባለንበት ሰዓት

በፌስቡክም እያስተላለፍኩኝ ስለሆነ አድማጮቻችን እንደዚሁ ሊከታተሉ ይችላሉ። ብዙ ድምቀት ያለው ነው። ከሁሉም የዩናይትድ ስቴትስ ክፍለ ግዛቶች የተሰበሰቡ የሪፐብሊካን ፓርቲው መሪዎች ልኡካን ናቸው እዚህ ተሰብስበው ያሉትና፣ ደመቅ ያለ ስነ ስርዓት ነው አሁን እያየሁኝ ያለሁት። መልካም። በፕሬዝዳንታዊ ውድድሩ ፓርቲያቸውን ወክለው የሚቀርቡት እጩ ተወዳዳሪ ማንነትን ጨምሮ ለየት ያለ ምናልባትም ያልተለመደ የሚባል ጉባኤ ነው።

አንዱም ጎላ ብሎ የወጣው የጸጥታ ጉዳይ ነው። እና የጸጥታ ጥበቃው ምን ይመስላል? እስኪ በአጭሩ የጸጥታውን ሁኔታ በሚመለከት ዝግጅቱንም ሆነ በተለየ ሁኔታ የሚታዩ ነገሮችን አስይዘን አሉላ። ይሄ ጉባኤ ለየት ያለ ነው። በእርግጥም አዲስ አይነት ተፎካካሪ የቀረበበት በልጦ የወጣበት ጉባኤ ነው። የሪፐብሊካን ፓርቲው ዋልታዎች የሚባሉ መሪዎች፣ አንጋፋ የሆኑ የሪፐብሊካን ፓርቲው

ሰዎች በውድድር ወደ ኋላ ቀርተው በቅርቡ የሪፐብሊካን ፓርቲውን የተቀላቀሉ ነጋዴ ዶናልድ ትራምፕ ያንን ውድድር አሸንፈው ለእጩነት የቀረቡበት ጉባኤ ነው። እኚህ እጩ ደግሞ በተለይ ብዙን አሜሪካውያን የሪፐብሊካን ፓርቲውን ሰዎች አንቀሳቅሰው ለማሸነፍ የደረሱበት ጉባኤ ነው። አሁን እያየን ያለ ነው።

ዶናልድ ትራምፕ ራሳቸውና ደጋፊዎቻቸው ወደ ሶስት ሚሊዮን የሚደርሱ አዳዲስ የሪፐብሊካን ፓርቲ ምልምሎችን ስበን አስገብተናል ብለው እየፎከሩበት ያሉ ጉባኤ ነው። ዶናልድ ትራምፕ በውስጣቸው በራሱ በሪፐብሊካን ፓርቲ ውስጥ ብዙ ተቃውሞ ተነስቶባቸው ቆይተው እንደነበረ እናስታውሳለን። ጨርሶ ትራምፕ ወይም ኔቨር ትራምፕ ትራምፕ መሆን የለባቸውም የሚል ንቅናቄ እስካሁን ድረስ እንዳለ እናውቃለን።

በዚህ ሁኔታ ውስጥ እየተካሄደ ያለ የሪፐብሊካን ፓርቲ ጉባኤ ነው እና በተለይ ደግሞ ሰሞኑን የምናያቸው ጤናማ ያልሆኑ የፖሊስና የዩናይትድ ስቴትስ የጥቁር አሜሪካውያን ግንኙነት አገርሽቶ ባለበት ሁኔታ ላይ ነው። ሀገሪቱ ሐዘን ላይ ባለችበት ሁኔታ ላይ የሚካሄድ ጉባኤ ነው፣ ይሄ የሪፐብሊካን ፓርቲው ጉባኤ። ወደ አነሳህልኝ የጸጥታ ጉዳይ እንመለስና

በዩናይትድ ስቴትስ የመሳሪያ የመያዝ በግለሰቦች እጅ የመያዝ ነገር ትልቁ አነጋጋሪ ነገር ነው። በአሁኑ ጊዜ አሜሪካ ውስጥ አሜሪካ ውስጥ በጦር ግንባሮቿ ካጣቻቸው ሰዎች የበለጡ ሰዎችን በራሷ ዜጎች ውስጥ በሚፈጠሩ ነፍስ ግድያዎች ታጣለች ተብሎ ነው የሚነገረው። በአሕዛዊ መረጃዎች የሚጠቁሙት እስካሁን ድረስ ባለው ሁኔታ እንደ ፕሬዚደንት ባራክ ኦባማ

አይነት መሪዎች እና በዲሞክራቶቹ ወገን ያሉ እንደነ ሂለሪ ክሊንተን፣ በርኒ ሳንደርስን የመሳሰሉ ሰዎች በመሳሪያ ሽያጭ ላይ ቁጥጥር ሊደረግ ይገባል ብለው ሲከራከሩ፣ በሌላ ወገን እነ ዶናልድ ትራምፕ እና የሪፐብሊካን ፓርቲው መሪዎች እንደዚህ አይነት ቁጥጥር ሊደረግ አይገባም፣ ሕገ መንግስታዊ መብት ነው ብለው የሚከራከሩበት ሁኔታ ነው ያለው። እና በዚህ ሁኔታ ውስጥ ነው እንግዲህ ሰሞኑን በሉዊዚያና በቴክሳስ እያየን ያለ ነው በሚኔሶታ

ስና የቆየው የመገዳደል ሁኔታዎች የተፈጠሩት በፖሊስ አባላትና በጥቁሮች መካከል። በዚህም ምክንያት ይመስለኛል እቺ ኦሃዮ የምትባለው ግዛት ይሄንን ሁለተኛውን የህገ መንግስቱን ማሻሻያ አጥብቃ የያዘች መሳሪያ በግለሰቦች እጅ መያዝ አለበት ብላ የምትከራከርና ነጻነቱንም የሰጠች ክፍለ ግዛት በመሆኗ ምክንያት ይሄ ጉባኤ ሲካሄድ የሪፐብሊካን ፓርቲው ጉባኤ ብዙ ተቃውሞዎችና ድጋፎች በከተማይቱ ውስጥ ይካሄዳሉ። አንዱም

የመሳሪያ ጉዳይ ነው። ብሔራዊ የነፍጥ ማህበር ወይም ናሽናል ራይፍል አሶሲዬሽን የሚባለው ድርጅት እጩውን ዶናልድ ትራምፕን ቀድመው ካጸደቁ ማህበራት አንዱ ነው እና ብዙ የመሳሪያ ደጋፊዎችም እንደዚሁ ይደግፏቸዋል። ዶናልድ ትራምፕም በዚህ ምክንያት እሳቸውን የሚደግፉ ሰዎች መሳሪያ ታጥቀው

የተቀባበሉ መሳሪያዎችን ታጥቀው ይወጣሉ ተብሎ ነው በተቃውሞውም በድጋፍም ወገን የሚታሰበው እና ምናልባት የጸጥታ መደፍረስ ችግርም ሊኖር ይችላል የሚል ብዙ ስጋት አንዣቧል። በዚህ አካባቢ በመሆኑም ከክሊቭላንድና ከአካባቢዋ ከአካባቢዋ ካሉ ወረዳዎች የተጠሩ ወደ አምስት ሺህ ፖሊሶች አጥለቅልቀዋታል ከተማይቱን እነሱ ራሳቸው እንደተናገሩት ማለት ነው።

በኦሃዮ የአስቸኳይ ጊዜ ሁኔታ እንዲታወጅ የፖሊስ አዛዡ ጠይቀዋቸው ነበረ። ገዢውን ጆን ኬሲክን ጆን ኬሲክ ይሄ ስልጣን የለኝም፣ ፌዴራል መብቶችንም የክል የዚህ የግዛቱንም መብቶች ህገ መንግስታዊ መብቶች ሊያስቆም የሚችል ስልጣን የለኝም ብለው የፖሊስ አዛዡን አሻፈረኝ እምቢ ብለዋል እምቢ ብለዋል እና ከዛ በተጨማሪ ግን

የሀገር ውስጥ ጉዳዮች የዩናይትድ ስቴትስ የሀገር ውስጥ ጉዳዮች ሚኒስትር እና የፀጥታ የምስጢር አገልግሎት ኃላፊው ዳይሬክተሩ ለማንኛውም ሁኔታ ዝግጁ ነን ብለዋል። መግለጫ ሰጥተዋል ትናንትና። ይሄ ዝግጁነት ምናልባት ጅምላ ገዳይ ቢነሳ በአካባቢው ቢታይ ወይም አልሞ ተኳሽ ቢፈጠር፣ ትልልቅ ሰላማዊ ሰልፎች፣ ትንንሽ ሰላማዊ ሰልፎች፣ የጤና አገልግሎቶች ቢያስፈልጉ ለሁሉም ዝግጁ ነን ብለው ዋስትና ሰጥተዋል።

እነዚህ የመሳሪያ ተቃዋሚዎች አንድ ትልቅ ሰልፍ እንዲደረግ ትናንትና ጠርተው ነበር፣ እዚህ በጉባኤ ማዕከሉ አካባቢ ነገር ግን ያስብሰባቸው ከሽፎባቸዋል ነው የተባለው። አንድ ብቻ አርባ አምስት ነጥብ አርባ አምስት ካሊበር ሽጉጥ ከነዝናሩ የታጠቀ ሰውና አንድ አሮ

ሰለሞን ጋር መስመራችን ድንገት ተቋረጠ። ሆኖም ታዲያ በየዕለቱ በየቀኑ ምናልባትም በየሰዓቱ የሚካሄዱትን ሁኔታዎች የተከታተለ ያቀርብልናል። ይህ ታዲያ በፌስቡክ በቀጥታ ከሚተላለፈው የቀጥታ ከስፍራው የሚተላለፈው ስርጭታችን በተጨማሪ ነው። አድማጮች፣ ዘገባችን ይቀጥላል። አሁን ወደ እለቱ በነገራችን ላይ አሁን ሲናገር የቀረውና ጠቃሚ ነጥብ ካለ መልሰ እንደውለታለን እናመጠዋለን። ወደሚቀጥለው እንለፋ አዲስ

የዩናይትድ ስቴትስ ምክትል ፕሬዚዳንት ባለቤት ጂል ባይደን በአዲስ አበባ የሚገኘውን የዓለም አቀፉን የፍልሰተኞች ድርጅት ማለትም አይኦኤምን የማቆያ ማዕከል ጎብኝተዋል። በኢትዮጵያ ከሚገኙት የጎረቤት አገሮች ስደተኞች የሆኑ ብዙ ሺህ የሚሆኑ ባለፉት ዓመታት ወደ ዩናይትድ ስቴትስ መግባታቸውን የገለጡት የድርጅቱ ባለሥልጣናት ምስጋናም አቅርበዋል። እስክንድር ፍሬው ነው ከአዲስ አበባ ዝርዝሩን የላከልን።

የአራት አመት ልጇን ይዛ ላለፉት ስድስት ዓመታት በሽመልባ የስደተኞች ካምፕ የቆየችው ኤርትራዊቷ ወጣት ሰንበቱ ቡራቱ ዛሬ በተስፋ ተሞልታለች። ያሳለፈችውን አሳልፋ አስቸጋሪውን ጊዜም ተሻግራ እንሆ ተቀባይ አገር አግኝታለች። ዩናይትድ ስቴትስ በዚህ ዓመት ከምትቀበላቸው እድለኞች አንዷ እርሷ ናት። በዓለም አቀፉ የፍልሰተኞች ተቋም አይኦኤም የአዲስ አበባ ማቆያ የምትገኘውም በዚህ ምክንያት ነው። ከኤርትራ ለምን እንደወጣች በመጀመር

በአስተርጓሚ ስሜቷን አካፍላኛለች። መጀመሪያ ማለት ዩ ጓሌ ሒዜ ው ስራ ስለ ዘይነበረኒ ኣሕዋተይ ነይሮም ማለት ዩ ምሳይ ድሕግዙኒ ወንድሞቼ ነበረ ያግዙኝ ልጄን ለማሳደግ እና እዛ በነበረ ሁኔታ ወንድሞቼ ወጡ፣ ጥሩ ሁኔታ ስላልነበረ። ከዛ በኋላ እኔን ሊያስሩ ሲፈልጉ እኔም ወጣሁኝ።

ጥሩ ሁኔታ አልነበረም። ስቲ ምን ማለት ነው ወንድሞቼ ወጡ ጥሩ ሁኔታ ስላልነበረ ስቲ ማለት ግድን ከገልግሉ ለው ገለ ኢሎም ውትድርና ንምባል ስለዘበሉ ምዕባየ ገለ ስለነበረ ይሕግዘኒ ስለነበረ እሱ ናብዚ ምስ መፀ በቃ ኣነ እውን ንኣይስ ምስ ደለኒ ወፅኦ ማለት እዩ ጓላ ይሒዘ ውትድርና ግልጋሎት

ግቡ ሲባሉ እነሱ ወጡ እና እሱ ነበር እሱ ነበር የሚያግዘኝ። እሱ ሲወጣ ከዛ በኋላ ትራንዚት ሴንተር ነው፣ ይሄ መሸጋገሪያ ቦታ ነው የሚባለው እና ስንት ጊዜ ቆየሽ እዚህ? እጅ አርባት መዓልት ገር የለሁ ከብዱ መጽእ። መቼ ነው የምትሄጂው አሁን ወደ አሜሪካ? የትኛው ስቴት? ጽባሕ ምሸት የዘኸይድ ማለት እዩ አትላንታ ይዛቱ። አሜሪካን አትላንታ ይዛቱ። ነገ ማታ ነው የምትሄደው፣ አትላንታ ነው።

ምንድን ነው ውስጥሽ ያለው ስሜት፣ አሜሪካ በመሄድሽ? ምን ለመቀየር፣ ምን ለመለወጥ፣ ምን ለማድረግ ነው እቅድሽ? አሜሪካ መሄዴ በጣም ህግ ውስጥ በመሄዴ በጣም ደስተኛ እኔ። ጥሩ ሕይወት ነው የምጠብቀው እዛ፣ በተለይ ልዚህ ጥሩ ትምህርት ታገኛለች ጥሩ ሕይወት ትኖራለች ብዬ ነው የማስበው። ከዛ በመቀጠል ደግሞ ቤተሰቦች እንረዳለው እዛ ሆኜ ነው የምትለው። ፍልሰን ሀሰን አብዱላሂ ደግሞ የአልሸባብን ጥቃ ሽሽት ከሶማሊያ የመጣች ስደተኛ ናት። እርሷም እንደዚሁ

ወደ ዩናይትድ ስቴትስ ለመሄድ ተዘጋጅታለች። ከአስቸጋሪው የሶማሊያ ሁኔታ በመላቀቋ ደስተኛ መሆኗን አጫውታኛለች። ሶማሊያ፣ አልሸባብ፣ ዲፊካልት ላይፍ። በሶማሊያ የአልሸባብ ሁኔታ አስቸጋሪ ነው። በዚያ ያለው ነገር ለሴቶች፣ ለወንዶች እና ለቤተሰብ ሁሉ አስቸጋሪ ነው ስትል ነው የተናገረችው።

እናም የዩናይትድ ስቴትስ ምክትል ፕሬዝዳንት ባለቤት ዶክተር ጂል ባይደን የጎበኙት እንደዚህ ወደዚያች ሀገር ለመሄድ ዝግጅታቸውን ያጠናቀቁ ስደተኞችን ነው። ስደተኞቹ በዩናይትድ ስቴትስ የሚጠብቃቸውን ሁኔታ በተመለከተ ገለጻ ሲደረግላቸውም ተመልክተዋል። አብረዋቸው በመቀመጥም ታሪካቸውን አዳምጠዋል። ዩናይትድ ስቴትስ ዋነኛዋ የስደተኞች ተቀባይ አገር እንደሆነች የገለጹት

የዓለም አቀፉ የፍልሰተኞች ድርጅት አይ ኦ ኤም የአፍሪካ ዳይሬክተር ሎሪ ሴይሞር እስካሁን የሄዱት በርካታ መሆናቸውን ለቪኦኤ አብራርተዋል። ባለፉት አስር ዓመታት ውስጥ 30 ሺህ የሚሆኑና በኢትዮጵያ የነበሩ የጎረቤት ሀገሮች ስደተኞች ወደ ዩናይትድ ስቴትስ ሄደዋል። እናም ከኢትዮጵያ የሄዱት ሰላሳ ሺህ ናቸው።

ከመላው ዓለም የሄዱት ግን 85 ሺህ ይሆናሉ። በዚህ ዓመት አፍሪካውያን ከእነዚህ ውስጥ 35 ከመቶ ይሆናሉ። ዩናይትድ ስቴትስ ወደ ግዛቷ ለመግባት መስፈርቱን ከሚያሟሉ ስደተኞች 99 ከመቶውን እንደምትቀበል ዳይሬክተሯ አስታውቀዋል። ስደተኞችን ለመደገፍና ለማስፈር የሚደረገውን እንቅስቃሴ በገንዘብ ስትደግፍ መቆየቷን በማስታወስም አመስግነዋል።

የኢትዮጵያ ጉብኝታቸውን ዛሬ ያጠናቀቁት የዩናይትድ ስቴትስ ምክትል ፕሬዚዳንት ባለቤት ዶክተር ጂል ባይደን ወደ ማላዊ አምርተዋል። ዶክተር ባይደን በአዲስ አበባ ቆይታቸው በአገራቸው መንግስት ድጋፍ በሚካሄድ ስልጠና የተሳተፉ የሁለተኛ ደረጃ ሴት ተማሪዎችን መርቀዋል። በገብረ ክርስቶስ ደስታ ማዕከል በመገኘት ደግሞ ኢትዮ አሜሪካዊቷ ጁሊ ምህረቱ ያቀረበችውን የስዕል ኤግዚቢሽን ተመልክተዋል።

Lami di Kadems Radio, Skender Freo ke Adi Sampai jumpa

እስክንድርን ለዘገባው እናመሰግናለን። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ተከታዩ ርዕስ ነው የምንሻገረው። ሀያ አንደኛው ዓለም አቀፍ የኤድስ ጉባኤ ደቡብ አፍሪካ ደርባን ከተማ ላይ ዛሬ ተከፍቷል። ሳይንቲስቶች የመብት ተሟጋቾችና ልዩ ልዩ ባለሙያዎች ለሚዳስሷቸው በርካታ ርዕሰ ጉዳዮች ታዲያ ጉባኤው የሚቆይበት አምስት ቀን የሚበቃ አይመስልም እየተባለ ነው

የአሜሪካ ድምፅ አኒታ ፓውል ከደርባን ዘገባ አድርሳናለች። ተሳታፊዎችንም ከስብሰባው ምን ውጤት እንደሚጠብቁ ጠይቃለች። ሰለሞን ክፍሌ ይዞ ቀርበዋል። መከላከል፣ የተሻለ ሕክምና፣ ማኅበራዊ ፍትህ፣ ምናልባት ደግሞ አንድ ቀን ፈዋሽ መድኃኒት። በአምስት ቀን ሁሉንም ርዕስ ለመሸፈን ግን በጣም ብዙ ነው። ዓለም አቀፉ የኤድስ ጉባኤ ለመጀመሪያ ጊዜ አትላንታ ውስጥ እንደ አውሮፓውያን ዘመን

በ1985 ዓ ም ሁለት ሺህ ሳይንቲስቶች ከተሰበሰቡ ወዲህ ብዙ ተጉዟል። 21ኛው ጉባኤ ዛሬ በደርበን ደቡብ አፍሪካ ሲከፈት በወረርሽኙ ላይ የሚካሄደው ውጊያ አንድን የጤና ጠንቅ ለማጥፋት ከሚደረግ ትግል በላይ ሆኗል። ትግሉ የማኅበራዊ ለውጥም ለማምጣት ነው። አሁንም ግን ትግሉን በዋናነት የያዘው ሳይንሱ ነው። በቀጣይ ቀናት የሚደረጉ በርካታ ውስብስብ ስብሰባዎችም ትኩረት የሚያደርጉት

ከኤችአይቪ ቫይረስ በስተጀርባ ባለው አስቸጋሪው ሳይንሳዊ ምርምር ላይ ነው። ኤድዊን ሳንደርስ እዚህ በዩናይትድ ስቴትስ ቴነሲ ክፍለ ግዛት በሚገኘውና ሌጋሲ ፕሮጀክት በተሰኘው የኤችአይቪ ክትባት መረብ የሚሰሩ የሃይማኖት መሪ ናቸው። በአሁኑ ወቅት በኤድስ ጉባኤ ላይ መገኘት ጠቃሚ ነው ይላሉ።

በበሽታው ላይ በምናካሄደው ጦርነት በአብይነት የምናየው ነገር ቢኖር አዳዲስ ስትራቴጂዎች እናቀርባለን እነዚህም ስትራቴጂዎች የኤድስ መከለያ ክትባት የመስራት ሌሎችም ባዮሜዲካዊ ውጤታማ ምላሾች ለማስፋፋት አዲስ ዕድል የሚፈጥሩ መሆናቸው ነው። ጉባኤ የሚካሄደው የኤድስ ስርጭትን ለመግታት የተደረጉ ጥናቶች አበረታች መሆናቸውን የሚገልጹ አዎንታዊ የሳይንስ ዜናዎች በሚሰሙበት ወቅት ነው።

የተባበሩት መንግስታት የኤድስ መከላከያ ኤጀንሲም ወረርሽኙን እንደ አውሮፓውያን ዘመን አቆጣጠር በ2030 ጨርሶ ለማጥፋት ያለመ አዲስ የአምስት ዓመት እቅድ እንዳለው በቅርቡ ይፋ አድርጓል። ዘጠና ዘጠና ዘጠና የተባለው እቅዳቸው ያለመውም ከኤችአይቪ ቫይረስ ጋር የሚኖሩ ዘጠና በመቶ ሰዎች ቫይረሱ በደማቸው ውስጥ በምን ደረጃ ላይ መሆኑን እንዲያውቁ፣ ዘጠና በመቶ በቫይረሱ የተጠቁ ሰዎች ሕክምና ላይ መሆናቸው እንዲረጋገጥና

ዘጠና በመቶ በሕክምና ላይ ያሉት ደግሞ ቫይረሱ ከመሰራጨት መገታቱን ማሳየት እንዲችሉ ነው። እቅዱ ተግባራዊ ከሆነ 28 ሚሊዮን አዲስ በኤች አይቪ ቫይረስ ሊያዙ የሚችሉ ሰዎችን ይከላከላል። በዓለም ዙሪያ ደግሞ ከኤድስ ጋር በተያያዘ የሚሞቱ 21 ሚሊዮን ሰዎችን ሕይወት ያተርፋል። የዚህ ዓመቱ የኤድስ ጉባኤ በዋናነት ያተኮረው ደግሞ በወጣቱ ላይ ነው። በአሁኑ ጊዜ የአፍሪካ ወጣቶችን ሕይወት በዋናነት የሚቀጥፈው

ኤድስ ነው። ሩዋንዳ ዋና ከተማ ኪጋሊ ውስጥ ሲካሄድ የቆየው የአፍሪካ ህብረት የመሪዎች ጉባኤ ዛሬ ተጠናቋል። ከአጀንዳዎቹ መካከል የደቡብ ሱዳን ግጭትና ለህብረቱ ኮሚሽን ሊቀመንበር መረጣ ይገኙባቸዋል። ይሁን እንጂ ለሊቀመንበርነቱ ከቀረቡት ዕጩዎች መካከል አንዳቸውም አስፈላጊውን

ሁለት ሶስተኛ አብላጫ ድምፅ ባለማግኘታቸው የምርጫው ሂደት ተቋርጧል። ኒክ ሎንግ ከኪጋሊ ያስተላለፈችው ዘገባ አለ። ቆንጅታየ ታቀርባለች። የህብረቱን ሊቀመንበርነት ለመያዝ በእጩነት ከቀረቡት መካከል አንዳቸውም ሁለት ሶስተኛውን አብላጫ ድምፅ እንደማያገኙ በብዙዎች ሲጠበቅ የቆየ ጉዳይ ነው። ከህብረቱ ኮሚሽነሮች አንዱ ማርሻል ደ ፖል ኢኮንጋ ውጤቱ ይኸው እንደነበረም ለጋዜጠኞች አረጋግጠዋል።

Le vote a eu lieu. Il y a eu 51 pays qui sont exprimés. በድምፅ አሰጣጡ ከተካፈሉት 51 ሀገሮች ውስጥ 28ቱ ድምፀ ተአቅቦ አደረጉ። 23 ድምፅ ሰጡ። ነገር ግን 23 አብላጫ አይደለም። ስለዚህ የህብረቱ ደንቦች መከበር ስላለባቸው ምርጫው ዳር አልደረሰም ሲሉ ነው የተደመጡት።

በመጀመሪያው ዙር የቦትስዋናው የውጭ ጉዳይ ሚኒስትር ፔለኖሚ ቬንሶን ሞኢቶይ አስራ ስድስት ድምጽ ሲያገኙ የኢኩቶሪያል ጊኒው የውጭ ጉዳይ ሚኒስትር አጋፒቶ

ኢምባ ሙኮይ አስራ ሁለት ድምፅ አግኝተው በሁለተኛነት ተከትለዋቸዋል። የቀድሞ የዩጋንዳ ምክትል ፕሬዚደንት ስፔሲዮዛ ዋንዲራ ካዚቦይ ደግሞ አስራ አንድ ድምፅ ብቻ አግኝተው በመጀመሪያው ዙር ከውድድሩ እንዲሰናበቱ ተደርጓል። ይሄ ደግሞ ከአሁን ቀደምም የተደረገ ነው፣ አዲስ ነገር አይደለም ብለዋል ኮሚሽነሩ።

ይሄ መጀመሪያ ጊዜ አይደለም። በ2012 ጥር ወር የኮሚሽኑ ሊቀመንበር የነበሩት ዣን ፒንግ የአሁኒቱ ሊቀመንበር ኤንኮሳዛና ና ላሚኒ ዙማ እስከተመረጡበት እስከ ሰኔ ወር ድረስ እንዲቀጥሉ ተጠይቀው ነበር ሲሉ አስታውሰዋል። በዘገባዎች መሰረት አሁንም ዙማ እንዲቀጥሉ ሳይጠየቁ አይቀሩም። ነገር ግን አይቀበሉም። ምክትላቸው ኤራስቱስ ሙዌንቻ

በጊዜያዊነት ይረከቧቸው ይሆናል የሚል ወሬ ነው ያለው። አንድ የህብረቱ የህግ አማካሪ እንዳብራሩት የጊዜያዊ ሊቀመንበር ሹመት በህብረቱ የጠቅላላ ጉባኤ ደንብና አሰራርን በሚመለከተው አንቀጽ 12 ውስጥ ሰፍሯል። የምዕራብ አፍሪካ ሀገሮች የኢኮኖሚ ማህበረሰብ ኤኮዋስ ለህብረቱ ሊቀመንበርነት በእጩነት በቀረቡት ሰዎች እንዳልተደሰተ በሰፊው ሲወራ ሰንብቷል።

ከህብረቱ ኮሚሽነሮች አንዱ ቪንሴንት ኦማሂሌ ይህንን ያስተባብላሉ። ከእጩዎቹ የአንዳንዶቹ የትውልድ ሀገር ዲሞክራሲያዊነት ላይ አንድ ጋዜጠኛ ኮሚሽነሩን ጥያቄ አቅርቦላቸው ነበር። ዲሞክራሲ ስትል ምን ማለትህ ነው? ዲሞክራሲያዊ ካልሆኑ ሀገሮች የመጡ እጩዎች ስትል ምን እንደምታወራ አይገባኝም።

ሁሉም የአፍሪካ ህብረት አባሎች ናቸው። እጩ ማቅረብ ለሁሉም አባል ሀገሮች ክፍት ነው። የኪጋሊው ጉባኤ ከወሰዳቸው ህብረቱን ለማጠናከር የታለሙ በርካታ እርምጃዎች መካከል ለህብረቱ ገቢ የሚሆን ግብር በአህጉር ደረጃ ለማስከፈል እና አህጉር አቀፍ ፓስፖርት ለመጀመር መስማማቱ ነው። ወደ ደቡብ ሱዳን ሰላም አስከባሪዎችን እንደሚያዘምትም አምሽቶ ይፋ ያደርግ ይሆናል ተብሎ እየተጠበቀ ነው።

ተከታዩ የመጽሔት ርዕስ ደግሞ ወደ ኬንያ ይወስደናል። 14ተኛው የተባበሩት መንግስታት የንግድና እድገት ጉባኤ በናይሮቢ በመካሄድ ላይ ይገኛል። የተባበሩት መንግስታት ዋና ጸሐፊ ባንክ ኪሙንን ጨምሮ በርካታ የዓለም መሪዎች በጉባኤ ላይ መገኘታቸውም ተዘግቧል። ትላንት ጉባኤውን ሲከፍቱ ታዲያ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንክ ኪሙን ባሰሙት ንግግራቸው ንግድ፣ ቴክኖሎጂንና መዋለነዋይ ፍሰትን በትክክለኛው መሪ ተግባር ላይ ከዋል

ሁሉም ዜጋ ተጠቃሚ የሚሆንበት እድገት ይገኛል ብለዋል። በጉባኤው መክፈቻ ሌላ ንግግር ያሰሙት የኬንያው ፕሬዝዳንት ኡሁሩ ኬንያታ በበኩላቸው አገሮች የነጻ የንግድ ቀጠና ስምምነትን ወደ ተግባር እንዲለውጡ መልእክታቸውን አስተላልፈዋል። ገልሞ ዳዊት ነው ከናይሮቢ ተከታዩን ያጠናቀረልን።

ለስድስት ቀናት የሚቆየው የተባበሩት መንግስታት ድርጅት የንግድና የእድገት ጉባኤ የዓለም ኢኮኖሚ እድገት ቀጣይነት ላይ በማትኮር እየተወያየ ሲሆን በተለይ የልማት ፖሊሲ አፈጻጸም አሁን ለተከሰተው የዓለም እድገት ወደ ኋላ መጓተት ሰበብ ነው ሲል ገልጿል።

ጉባኤው በትላንትናው እለት ሲከፈት የመክፈቻ ንግግር ያደረጉት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪ ሙን የአለም መሪዎች በአሁኑ ወቅት እየዘገመ የመጣውን የአለም ኢኮኖሚ እድገትን እንደገና ለማጎልበት የሀገሮች ፖሊሲ አውጪዎች ሁሉንም ዜጋ ተጠቃሚ ለማድረግ የታቀደውን የቀጣይ ልማት ግብ ወይንም በእንግሊዘኛ ሰስቴይናብል ዴቨሎፕመንት ጎልን መተግበር እንዳለባቸው አሳስበዋል።

የቀጣይ ልማት ግብ እቅድ እኛ ወደ ቦታው ለመመለስ እየሰራን ስላለው ሰዎች በእውነት በዓለም አድ እድገት ላይ መተማመን ይኖራቸው ዘንድ በተጨባጭ የማሳየት ሥራን ይወከላል። የቀጣይ ልማት ግብ ብዙ እድሎችን የያዘ ነው። ንግድ፣ ኢንቨስትመንትና ቴክኖሎጂ ድህነትን ለማስቀረት ብዙ የሚጠቅሙ ናቸው።

እነዚህን ነገሮች በትክክል በተግባር ላይ ካዋልን በእርግጥ ማንም ወደ ኋላ የሚቀር አይኖርም።

ጉባኤው የቀጣይ ልማት ግብ ከተነደፈ ወዲህ ሲካሄድ የመጀመሪያው ሲሆን እንደታቀደው ታቀደው ሀገሮች የዓለም መጣነ ሀብት እድገት ሁሉንም ዜጋ ባገናዘበ መልኩ እንዲውል ከፈለጉ ይህንን እቅድ በታማኝነት ተግባራዊ ማድረግ እንዳለባቸው በተባበሩት መንግስታት ድርጅት የንግድና የእድገት ጉባኤ ዋና ጸሐፊው ሙኪሳ ኪቱዪ ተናግሯል። እስከ አርብ በሚቆየው የተባበሩት መንግስታት ድርጅት የንግድና የእድገት ጉባኤ

ከውሳኔ ወደ ትግበራ በሚል ርዕስ በመካሄድ ላይ ሲሆን የተለያዩ ሀገሮች ሚኒስትሮችና መሪዎች በጉባኤው ላይ በመሳተፍ ላይ ናቸው። የጉባኤው አስተናጋጅ አገር ኬንያን የሚመሩት ኡሁሩ ኬንያታ በበኩላቸው ያልተተገበረ ውሳኔ ምንም ጥቅም የለውም ሲሉ የቀጣይ ልማት ግብን ሀገሮች በተግባር እንዲያሳዩ ጠይቋል። ፕሬዝዳንቱ አክለውም

የአፍሪካ ሀገሮች የነፃ የንግድ ቀጠና ስምምነቶችን በማጠናከር የጋራ የሆነ የኢኮኖሚ ትስስር እንዲተገብሩም ጠይቋል። በጉባኤው ላይ ኢትዮጵያን ወክለው የተገኙት የንግድ ሚኒስትሩ አቶ ያይቆብ ያላ ሲሆኑ ስለ የኢትዮጵያ ተሳትፎ ግን በኬንያ ባለሙሉ ስልጣን አምባሳደር ዲና ሙፍቲ ኢትዮጵያ በኢኮኖሚው እድገት ያላትን ተሞክሮ እንዲሁም ችግር ለጉባኤው አቅርባለች ብሏል። በጉባኤው ላይ ስለተነሳው ነጻ የንግድ ቀጠና ስምምነቶች የሚከተለውም ብለዋል።

በኢኮኖሚ ረገድ ከጎረቤት ሀገሮች ጋር ለመተሳሰብ በተለያዩ መድረኮች በተለያዩ ስራዎች ሲሰሩ ቆይቷል። ለምሳሌ ከዚህ ውስጥ አሁን ካለንበት ሀገር ጋር የተለየ የኢኮኖሚ ትብብር አለ ከኬንያ ጋር ቅድም አሁን እንዳልኩት በንግድ አብረው ለመስራት በርካታ ነገሮች ናቸው ያሉት ለዚህ የሚያመቹ ለምሳሌ ነጻ ቪዛ ጉዳይ አለ

ከጅቡቲም ጋር እንደዚህ ተመሳሳይ ነገር ነው ያለው። በሚቀጥሉት አራት ቀናትም ጉባኤው በዝቅተኛ የእድገት ደረጃ ላይ የሚገኙት ሀገሮች ከዓለም ኢኮኖሚ ተጠቃሚ የሚሆኑባቸውን አጀንዳ ላይ ይወያያል። የተባበሩት መንግስታት የንግድና የእድገት ጉባኤ ዋና መቀመጫ ስዊዘርላንድ ጄኔቭ ሲሆን ከኒውዮርክና ከአዲስ አበባም የቅርንጫፍ ቢሮዎች አሉት።

አድማጮች ይህ ፕሮግራም የሚተላለፍላቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። ከምሽቱ 3 ሰዓት ከ35 ደቂቃ ላይ እንገኛለን። ቀደም ሲል ከክሊቭላንድ ኦሃዮ ያወያየነው ባልደረባችን ሰሎሞን አባተ ድንገት አንዳንድ የቀሩን ነጥቦች ካሉት እንዲያስረዳን ወደ ኋላ ላይ እንመልሰዋለን። አሁን ግን የሰኞ ምሽት መደበኛ ቅንብር ስፖርት ሰሎሞን ክፍሌ ያዘጋጀዋል።

እንደምናመሽታችሁልኛል የተከበራቸው አድማጮቼ። ኢትዮጵያ ለሪዮ ኦሊምፒክስ የመረጠቻቸውን የ43 አትሌቶች ስም ዝርዝር ይፋ አደረገች። 31ኛው ኦሊምፒያድ ሊጀመር የቀረው ጊዜ 3 ሳምንታት ብቻ ነው። ሩሲያ በ2014ቱ የሶቺ ክረምት ኦሊምፒክ በመንግሥት ደረጃ አበረታች መድኃኒቶችን ለአትሌቶቿ ትሰጥ እንደነበር አዲስ የወጣ ሪፖርቱ አጋለጠ።

ባጭሩ የቱር ደ ፍራንስ ቢሲክሌት ውድድር ዜና አለን። አብራችሁን ቆዩ። የኢትዮጵያ አትሌቲክስ ፌዴሬሽን በሪዮ ኦሊምፒክ በተለያዩ ርቀቶች የሚሳተፉትን አትሌቶች ስም ዝርዝር ይፋ አድርጓል። የአዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ተከታትሏል። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን።

ከትልልቆቹ ኮፕ አሜሪካ እና የአውሮፓ እግር ኳስ ዋንጫ ተከትሎ ግዙፉ የዓለማችን ሁሉ አቀፍ የስፖርት ውድድር የሚካሄድበት ሰላሳ አንደኛው የሪዮ ኦሎምፒክ ከጥቂት ቀናት በኋላ ይቀጥላል። ከሀምሌ ሀያ ዘጠኝ እስከ ነሐሴ አስራ አምስት ቀን ለአስራ ስድስት ቀናት የዓለም ሕዝብ ዓይንና ጆሮ ትኩረቱን የሚያደርግበት የሪዮ ኦሎምፒክ ተቃርቧል። ሀገሮች ለዚህ ውድድር ከምንም በላይ ትኩረት ሰጥተው ተወዳዳሪዎቻቸውን ሲያዘጋጁ ቆይተዋል።

ከተወዳዳሪ አትሌቶች ብዛት የበለጠም የመገናኛ ብዙሀኑ የስፖርት ዘጋቢና ቀራጺ ጋዜጠኞች መሆናቸው ታውቋል። የስፖርት ጋዜጠኞች ብዛት ሀያ አምስት ሺህ የደረሰ ሲሆን ከሁለት መቶ ስድስት ሀገር የተወጣጡ የኦሎምፒክ ሚኒማ መስፈርት ያሟሉ ከአስር ሺህ አምስት መቶ በላይ ተወዳዳሪዎችም በአርባ ሁለት የስፖርት አይነት ሊወዳደሩ ይጠበቃል። እንግሊዝ ብቃት ባላቸው ስፖርተኞች ከሪኦ ኦሎምፒክ አርባ ሰባት ሜዳሊያ ለመሰብሰብ እቅድ በንደሷል ሰሞኑን አስታውቃለች።

በቅርባችን ጎረቤት ኬንያም ባለፉት ሁለት ኦሎምፒኮች ያስመዘገበችውን ስኬት ለማስጠበቅ አምሳ የሪዮ ኦሎምፒክ ተወዳዳሪዎቿን ይፋ አድርጋ ስትዘጋጅ መቆየቷን ገልጻለች። እዚህ በኢትዮጵያ በኩልም ለሪዮ ኦሎምፒክ ይመጥናሉ የተባሉ ተወዳዳሪዎችን ለስምንት ወራት ሲዘጋጁ ከቆየ በኋላ በመጨረሻ በተዘረገ ምርጫ አርባ ሶስት አትሌቶች ተመርጠዋል። ፌዴሬሽኑ ለመገናኛ ብዙሃን ለህዝብ አሰሙልኝ ብሎ በላከው መግለጫ መሰረት ወንዶች ማራቶን

አትሌት ለሚ ብርሃኑ ይብራሉ፣ አትሌት ተስፋዬ አበራና አትሌት ፈይሳ ሌሊሳ በተወዳዳሪነት ሲመረጡ፣ አትሌ- ሌሊሳ ደሲሳ በተጠባባቂነት ተይዟል። በተመሳሳይ ርቀት ሴቶች ደግሞ አትሌት ትዕግስት ቱፋ፣ አትሌት ማሬ ዲባባና አትሌት ትርፌ ጸጋ በተወዳዳሪነት ተይዘዋል። አትሌት አበሩ ከበደ ተጠባባቂ ናት። በአስር ሺ ሜትር ወንዶች አትሌት ይገረም ደመላሽ፣ አትሌት ታምራት ቶላ፣ አትሌት አባዲ እምባየ ተወዳዳሪዎች ናቸው። ኢብራሂም ጀይላን ተጠባባቂ ነው።

በዚሁ ርቀት በአስር ሺ ሜትር ማለቴ ነው። አትሌት አልማዝ አያና፣ አትሌት ገሌቴ ቡርቃና አትሌት ጥሩነሽ ዲባባ ተወዳዳሪ ናቸው። ነጻነት ጉደታ ተጠባባቂ ናት። በአምስት ሺ ሜትር ወንዶች አትሌት ሙክታር ኢድሪስ፣ አትሌት ደጀኝ ገብረ መስቀል፣ አትሌት ሀጎስ ገብረ ህይወት ተወዳዳሪ ናቸው። በሴቶች አምስት ሺ ሜትር ደግሞ አትሌት አልማዝ አያና፣ አትሌት ሰንበሬ ተፈሪ፣ አትሌት አባብል የሻነህ ተወዳዳሪዎች ሲሆኑ

ጥሩነሽ ዲባባ ተጠባባቂ ናት። በሶስት ሺህ ሜትር መሰናክል ወንዶች ደግሞ አትሌት ታፈሰ ስቦቃ፣ አትሌት ጫላ ባዩ፣ አትሌት ሀይለማርያም አማረ ተወዳዳሪዎች ናቸው። ብርሃኑ ጌታሁን በተጠባባቂነት ተይዟል። በሴቶች ሶስት ሺ ሜትር መሰናክል አትሌት ሶፊያ አሰፋ፣ አትሌት ህይወት አያሌው፣ አትሌት ሴነሽ ቢሮ ተወዳዳሪ ናቸው። ወይንሸት አንሳ ተጠባባቂ ናት። በአንድ ሺ አምስት መቶ ሜትር ወንዶች አትሌት አማን ወጤ፣ አትሌት መኮንን ገብረመድህን፣ አትሌት ዳዊት ወልዴ

በተመሳሳይ ርቀት ሴቶች ደግሞ አንድ ሺ አምስት መቶ ማለት ነው። አትሌት ገንዘቤ ዲባባ፣ አትሌት ዳዊት ስዩም እና አትሌት በሳዶ በተወዳዳሪነት ተመርጠዋል። ጉዳፍ ጸጋይ ተጠባባቂ ናት። በሴቶች የሚተወትን አትሌት ሀብታም አለሙ፣ አትሌት ጉዳፍ ጸጋይ፣ አትሌት ትግስት አሰፋ ተወዳዳሪዎች ናቸው። በተመሳሳይ ርቀት ወንዶች ግን ሚኒማ ያሟለው አንድ አትሌት ብቻ በመሆኑ አትሌት መሐመድ አማን ብቻ ነው። በመጨረሻም ረጅም ርቀት

አሰልጣኝ ሁሴን ሸቡና አሰልጣኝ ሀጂ አዲሎ በአሁኑ ጊዜ በራሱን ከፍተኛ ሙቀት መኖሩን ከግንዛቤ አስገብተን በኢትዮጵያ ሙቀት ባለባቸው አካባቢዎች ላይ እየሄድን ልምምድ እናሰራለን ብለውኛል። በእኔ በኩል ያለው የሆነው ሰለሞን አመሰግናለሁ። እኔም አመሰግናለሁ። ገዛኝ ጽዮን መስቀል ነበር። ከአዲስ አበባ ወደ ሞስኩ እንዝለቅ። ሩሲያ በ2014ቱ የሶቺ ክረምት ኦሊምፒክስ በመንግሥት ደረጃ የተዘረጋ

የአበረታች መድኃኒት ፕሮግራም ታካሄድ እንደነበር አንድ አዲስ ይፋ የሆነ ሪፖርት አጋልጧል። የዓለም የጸረ አበረታች መድኃኒት ተቆጣጣሪ ኤጀንሲ መመሪያ መሠረት የተካሄደው ምርመራ የደረሰበት ውጤት የሩሲያ ስፖርት ሚኒስቴር አትሌቶቹ የሰጡትን የሽንት ምርመራ ናሙና በቀጥታ ይቆጣጠርና ከበላይ ሆኖ አሳሳች ሪፖርት እንዲሰጥ ያደርግ ነበር ይላል።

ኮሚሽኑ በዚሁ ሪፖርት መሠረት በሩሲያ የቀድሞው የብሔራዊ ጸረ አበረታች መድኃኒት ላቦራቷር ኃላፊ የቀረበውን ክስ መርምሯል። ኃላፊው ግሪጎሪ ሮድቼንኮቭ እንደገለጹት ከሆነ ከኦሎምፒክ ውድድሩ ቀደም ብለው በአስርታት ለሚቆጠሩ አትሌቶች አበረታች መድኃኒቱን ሰጥተዋል። የሩሲያ ደህንነት ጥበቃ መስሪያ ቤትም በዚህ ረገድ እንደረዳቸው ገልጸዋል። የመርማሪ ኮሚሽኑን የመሩት የካናዳው የሕግ መምህርና የስፖርት ጉዳዮች ጠበቃ

ዶክተር ሪቻርድ ማክላረን በደረሱበት ድምዳሜ ሙሉ እምነት እንዳላቸው አስረድተዋል። በመጨረሻም ቢሲክሌት ሁለተኛ ሳምንቱን የያዘው ቱር ደ ፍራንስ ከውድድሩ 16ኛ ደረጃ ላይ ደርሷል። ጠቅላላ ውድድሩ የፊታችን እሁድ ያበቃል። እንግሊዛዊው ክሪስ ፍሩሜ ለመጀመሪያ ጊዜ እንደ አውሮፓውያን ዘመን አቆጣጠር በ2015

ሁለት ቱር ደ ፍራንስ ውድድሮችን ያሸነፈ ሲሆን ዘንድሮ ሦስተኛውን ለማግኘት አልሟል። ሌላው ሁለቴ ባለድሉ አልቤርቶ ኮንታዶር ዘጠነኛው ደረጃ ላይ አቋርጦ ከወጣ በኋላ አሁን ዋናው የእንግሊዛዊው ተቀናቃኝ የኮሎምቢያው ኔሮ ኩዊንታና ብቻ ነው። የቲም ስካይ ቡድን አባል ጌረንት ቶማስም የሀገሩን ተወላጅ ፍሩሜን ለመርዳት የተቻለውን ሁሉ እንደሚያደርግ ቃል ገብቷል።

በ16ተኛው ደረጃ ከባድ ፉክክር ላይ ምንም እንኳ ቀኑን ሙሉ ቀድሞ ሲገፋ የዋለው ቶኒ ማርቲን የተባለው ጋላቢ ቢሆንም አቀበቱ ላይ የ21 ሴኮንዶችን ልዩነት ፈጥሮ ነጥብ የሰበሰበው ግን ጁልያን አላፊሊፔ ነው። በአሁኑ የቱር ደ ፍራንስ ኢትዮጵያዊው ጋላቢ ጽጋቡ ግርማይ ለመጀመሪያ ጊዜ በመሳተፍ ታሪክ መሥራቱ ተዘግቧል። የ24 ዓመት ዕድሜ ያለው ወጣት ጽጋቡ የተሰለፈው

ላምፕሬ ሜሪዳ በተሰኘው ቡድን ሲሆን ባለፈው ዓመት በጂሮ ዲታሊያ፣ ከዚያ በፊት ደግሞ ቬልታ አ ኤስፓኛ ተሳትፏል። ትልቁ ሕልሙ ግን በፈረንሳዩ ቱር ደ ፍራንስ መሳተፍ ነበር፣ ተሳክቶለት ገብቷል። አጠቃላይ የመጨረሻ ውጤቱንና ደረጃውን ተከታትለን ወደፊት ለማቅረብ እንሞክራለን። በዚሁ ላብቃ፣ አድማጮቼ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።

አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አፍሪካ ነክ ርዕሶች። ኢትዮጵያ ውስጥ በአሁኑ ወቅት የደሞዝ ክፍያና የኑሮ ውድነት አለመጣጠንን በሕዝቡ ላይ ከባድ ችግር እንዳስከተለ እንደሆነ፣ በተለይም በአዲስ አበባ ያለው የቤት ኪራይ ውድነት ከሰራተኞች አማካይ ደሞዝ የበዛ መሆኑን ባለፈው ቅዳሜ በተላለፈ የመጀመሪያ ክፍል ውይይት ተገልጧል።

ዶክተር አየለ በከሪ እና ዶክተር የራስ ወርቅ አድማሴ መፍትሄ ሊሆን ይችላል የሚሉትም አቅርበዋል። ዶክተር የራስ ወርቅ አድማሴ በአዲስ አበባ ዩኒቨርሲቲ ሶሲዮሎጂ ዲፓርትመንት፣ ዶክተር አየለ በከሪ ደግሞ ከመቀሌ ዩኒቨርሲቲ የታሪክና የባህል ጥናቶች ክፍል ሲሆኑ ያነጋገረቻቸው አዳነሽ ፍስሐዬ ነች። ዶክተር የራስ ወርቅ አስተማሪዎችም ሆኑ ሌሎች አንዳንድ ጥቅማ ጥቅሞችን እንዲያገኙ ማደረጉ ሊያበረታታቸው ወይም ሊያበረታታቸው እንደሚችል ጠቁመው ከሙያቸው ጋር ተያያዘ

ጥንትን ምርምርን ሰርተው እንዲጠቀሙ ማድረግም ሊረዳ እንደሚችል በማስረዳት ይጀምራሉ። የኮንሰልተንሲ አይነት ተጨማሪ ገቢ ሪሰርች ሰርተው ከሙያቸው ጋር የተያያዘ ሌላ ንግድ ሳይሆን፣ ወይም ደግሞ ፈተና እያባዙ መሸጥ ሳይሆን፣ ለምሳሌ የአማርኛ ቋንቋ አስተማሪ የሆነ ከዛው ጋር የተያያዘ፣ የሶሲዮሎጂስት የሆነ ከዛው ጋር የተያያዘ ከሙያው ጋር

የአማካሪ ስራ ኮንሰልተንሲ ወይም ደግሞ ጥናት ቢሰራ እንደው ለሚሰራው የማስተማር ስራ ጥሩ ግብአት ይሆናል። ተማሪዎችንም በዛ ውስጥ ሊያሳትፍ ይቻላል። ስለዚህ ይሄ በመሰረቱ መጥፎ አይደለም። ግን የበለጠ ጠቃሚ እንዲሆን ደሞዙን ጨምሮ ከፍ አድርጎ ጨምሮ፣ ሌሎች ዩኒቨርሲቲዎች ለምሳሌ በአውሮፓና በመሳሰለው እንዳለው

የኮንሰልተንሲውን ገቢ ለዩኒቨርሲቲው ማድረግ ይቻላል። በሌላ አነጋገር እሱ በትርፍ ጊዜ የምንለውን ስራ በመደበኛውን ጊዜው ጭምር ሰርቶ ገቢ ያመጣል። ደሞዝ ከፋይ ዩኒቨርሲቲ ወይም መንግስት ደግሞ በመደበኛ ሰራ ይህንን የምክር አገልግሎት ሰጠ አልሰጠ ሳይል በመደበኛ ከፍ ያለ ደሞዝ ይከፍለዋል። በዚህ አይነት እንግዲህ ይሄ

ትርፍ ስራ ወይም የውጭ ስራ መሆኑ ቀርቶ የውስጥ ይሆናል እና ሰውየውም ከሀገር እንዲወጣ ወይም የማስተማርን እና የምሁር ስራን እንዳይተው እየረዳ በሌላ በኩል ግን አካሄዱ ስነ ምግባራዊ የሆነ አካሄዱ ምሁራዊ የሆነ ጠቀሜታውም በሙሉ ለምሁራዊ ስራው የተስማማ እንዲሆን የሚያደርግ ይመስለኛል።

ይሄንን ግን ለማድረግ ቢሮክራቲክ የሆነ አሰራር በዩኒቨርሲቲዎቹ በአሁኑ ጊዜ ሰፍኖ የሚገኘው መቆም አለበት። በአሁኑ ጊዜ በዩኒቨርሲቲ በኩል እኔን ጥናት አካሂድ ብባል አልፈልግም ነው የምለው ምክንያቱም ብዙ ጊዜ እንደዛ በሰራሁበት ጊዜ ሂሳብ የማወራረዱ ነገር፣ መኪና የማግኘቱ ነገር፣ ወረቀት የማግኘቱ ነገር፣ ሰው የመቅጠሩ ነገር

ያ ራሱ ትልቅ ስራ እየሆነብን ስለሚያስቸግረን በዩኒቨርሲቲ በኩል መስራትን እንሸሸዋለን፣ እንፈራዋለን። ይሄንን እንዳንፈራው ደግሞ አንዳንድ እርማቶችና ማስተካከሎች ሊደረጉ እና ቅድም ያልኩት አይነት የምክር ስራውን ወይም የጥናት አገልግሎቱን ባለቤትነት ዩኒቨርሲቲዎቹ ሊወስዱና የእነሱን ሰራተኞች አስተማሪዎቻቸውን ተመራማሪዎቻቸውን በቋሚነት

ቅድም ዶክተር አየለ ያሉት አይነት ጠቀም ያለ ገንዘብ ሊከፍላቸው ይገባል። በመጨረሻ እንግዲህ ሁለታችሁም መንግስት ደሞዝ መጨመር ይኖርበታል የሚለውን አንስታችኋል። ለመሆኑ መንግስት አቅም አለው? ደሞዝን ደህና ሰራተኞቹን፣ ሐኪሞቹን፣ አስተማሪዎችን በሚያረካ መንገድ ለመጨመር የሚችልበት አቅም አለው? ዶክተር አየለ እኔ አቅም አለው ነው ብለው በቀጥታ አነጋገር አቅም አለው

አቅሙ እያደገ ነው። ቅድም እንደተባለው ጥራት እኮ ካለ የምናመርታቸውን ምርቶች በጥሬ ወደ ውጭ ከመላክ እነዛን ወደ ተለያዩ ፕሮሴስ አድርገን ብንሸጣቸው የበለጠ ገቢ እናገኛለን እና እንደምናየው ዶክተር የራስ ወርቅም ከኔ ጋር ሊስማሙ ይችላሉ ብዬ ገምታለሁ። የአገራችን ኢኮኖሚ እኮ እያደገ ነው የሚሄደው በጣም እያደገ ነው የሚሄደው እና ደሞዝ በመቀነስና ሰራተኛውን

ብዙ ተጽዕኖ ኖሮበት ደስተኛ ሳይሆን በማስቆም እኮ ሀገሪት ልታድግ አትችልም። ሀገር ልታድግ የምትችለው ሰራተኛው ደስተኛ ሲሆን በሚያገኘው ደሞዝ እቃ ለመግዛት ሲችል ሊያሳድግ ሊያስተምር ሲችል በዛ ሁኔታ ነው። ዋና እኮ የሀገር ሀብት ህዝብ ነው። ኢትዮጵያ ደግሞ ቀላል ሀገር አይደለችም። ኦልሞስት አሁን መቶ ሚሊዮን ህዝብ ያለባት ሀገር ናት እና

እንደኔ እንደኔ ግምት እስካሁን ባየወት ሁኔታ መንግስት በትክክል ቅድም ዶክተር የራስ ወርቅ እንዳሉት ከፍተኛ ደሞዝ ለመጨመር አቅም አለው ብዬ ነው እኔ የምሟገተው። ዶክተር የራስ ወርቅ በዚህ ላይ የሚሉት ካለ እኔም እንደሱ ነው የምለው። የሀገራችን ኢኮኖሚ እያደገ ነው። ይሄ በሀገሪቱ አመታዊ ባጀት እና በመሳሰለው ይንጸባረቃል። ቅድሚያ የመስጠት ጉዳይ ነው። ለትምህርት ጥራት ቅድሚያ ከሰጠን

ለትምህርት ጥራት ደግሞ ከሚያስፈልጉት አንዱ ዋናው እና ብቸኛው አይደለም፣ ግን አንዱ የመምህራንን የኑሮ ሁኔታ ማሻሻል ከሆነ እንደዚህ አይነቱን እርምጃ መውሰድ ያስፈልጋል፣ ይቻላለም። በአሁኑ ጊዜ አንድ ነጋዴ የእሱን የንግድ ፓርትነሮች የጋበዘበትን ገንዘብ ይቀንሳል፣ ወጪ ይቀንሳል ከታክስ ላይ የመኪናውን ቤንዚን ታክስ ላይ ይቀንሳል። አንድ አስተማሪ ግን

ተማሪን ያማከረበትን የሞባይል ወጪ ሊቀንስ አይችልም። ወይም ደግሞ ተማሪውን ለማማከር በእሁድ ቀን ከቤቱ ተነስቶ ሀያ ኪሎ ሜትር ነቶ ዩኒቨርሲቲው ግቢ ደርሶ ተማሪውን አማክሮ የሚመነስበትን ቤንዚን አይቀንስም። በጣም የሚገርመው ልክ አስተማሪው እንደ እንጀራ ልጅ ነው የሚታየው። እንደዛ መሆን የለበትም። ፍትሃዊ የሆነ አሁን ለምሳሌ ቅድም እኔ

ከታክስ ነጻ መኪና ቢያስገቡ አልፎ አልፎ በሰባት ዓመት እንኳን እንዴ ስል ያንን መኪና እኮ የሚጠቀመው አስተማሪው ለራሱ ብቻ አይደለም፣ ለራሱ ጉዳይ ለቤተሰቡ ጉዳይ ብቻ አይደለም። ወደ ስራ የሚሄድበት ለማማከር የሚሄድበት፣ አንዳንድ ጊዜ ተማሪውን መረጃ አንሰጥም ያሉትን ባለስልጣኖች አናግሮ እነሱን ኮንቪንስ ለማድረግ የሚንቀሳቀስበት፣ ኢንተርቪው ለመስጠት የሚሄድበት

እና የመሳሰለው ነው። ስለዚህ እነኚህ ነገሮች በልዩ ልዩ መንገድ መታሰብ አለባቸው። ዶክተር የራስ ወርቅ አድማሴ፣ ዶክተር አየለ በከሬ ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን። እኛም ዕድሉ ስለተሰጠን እናመሰግናለን። እናመሰግናለን። እኔም ደግሞ ዶክተር አየለ በከሬን በመጽሐፋቸው አውቃቸዋለሁ አንዳንድ ጊዜም በቴሌቪዥን በሬዲዮ ሰምቻቸዋለሁ።

በተለይ የጻፉት ኢትዮፒክ የሚል መጽሐፍ አይደለም። ኢትዮፒክ በሚመለከት በጣም የማደንቀው ጽሑፋቸው ነው እና አሁን ደግሞ አብሬያቸው ለመወያየት ትል ስላገኘሁ በጣም ደስተኛ ነኝ። አመሰግናለሁ ዶክተር አየለ። እንግዲህ በቢራ የምንቀጥላለን። ግንኙነታችን ካዳምስ ፖርት ነው ወስዳለሁ። እሺ

አድማጮች አሁን ወደ መጨረሻው ቅንብር ነው የምንሻገረው። የመጨረሻ ልበል እንጂ ታዲያ ወደ ክሊቭላንድ የሚወስደን አጭር የስልክ መስበር ከሰለሞን ጋር ይኖረናል። በዓለም ዙሪያ ለኤች አይቪ ኤድስ የሚጓለጠው ህዝብ ቁጥር አሁንም አሳሳቢ ነው ይላል የዓለም አቀፉ የኤች አይቪ ፕሮግራሞች ዘገባ።

አሁንም በርካታ አፍሪቃውያን ለቫይረሱ ይጋለጣሉ። ከ78 ሚሊዮን በላይ ሰዎች ከቫይረሱ ጋር በሚኖሩበት ዓለም የመድኃኒት እጥረት በአንዱ ምክንያትነት ተገልጧል። በደቡብ አፍሪካ ደርባን፣ ቀደም ብለን በሌላ ዘገባ እንደጠቆም ነው ከዛሬ ጀምሮ የኤችአይቪ ኤድስ ዓለም አቀፍ የጉባኤ የተካሄደ መሆኑ ይታወቃል። በኢትዮጵያ የጤና ጥበቃ

የፌዴራል መከላከያ መቆጣጠሪያ ጽሕፈት ቤት ምክትል ዋና ዲሬክተር አቶ አለሙ አኖ የመቅድም ኢትዮጵያ ማህበር በዚህ ዓለም አቀፍ ስብሰባ ከተካሄዱት ከሚሳተፉ ኢትዮጵያውያን ውስጥ ናቸው። ምን አስተያየት ይኖራቸው ይሆን? መስታወት አራጋው አነጋግራቸዋለች።

በአብዛኛው የቫይረሱ መስፋፋት የሚታየው በመካከለኛ ገቢ የሚተዳደሩ ሀገሮች ላይ ነው። የዓለም አቀፉ ግሎባል ፈንድ ዘገባ አሳሳቢ ጉዳይ ነው ብሎ እንዳስቀመጠው 37 ሚሊየን የሚሆኑ ኤች አይቪ በደማቸው ከተገኘባቸው ሰዎች ውስጥ 19 ሚሊየኑ በደማቸው ውስጥ ቫይረሱ መኖሩን የማያውቁ ናቸው። እኒህ ሰዎች ባለማወቃቸው ምክንያት ለቫይረሱ መስፋፋት አስተዋጽኦ ይኖራቸዋል ተብሎ ተፈርቷል። በኢትዮጵያ በአሁኑ ጊዜ በኤች አይቪ ዙሪያ ያለውን ሁኔታ አስመልክቶ የመቅደም ኢትዮ

የኢትዮጵያ ብሔራዊ ማህበር ዋና ስራ አስኪያጅ አቶ መንግስቱ ዘመነ ሲናገሩ የተወሰነ ጊዜ በጣም ጥሩ ሁኔታ ላይ ነበር። አሁን ግን የመዘናጋቱ ሁኔታ በጣም ስላል። አሁን በአንዳንድ አካባቢዎች በጣም አንዳንድኮት ወረዳዎች ላይ ቫይረሱ አግሬሲቭ እየተነሳ ነው። አዳዲስ ድርጅቶች እየተከሰቱ ናቸው። እኛም እንደ መቅድም እንደ ማህበርም አሁን አዳዲስ ቫይረሱ ዳዲሶች ወደኛ ይመጣሉ። ቁሟል ማለት አይደለም። ከበፊቱ ግን በጣም የተሻለ ነው።

ግን አሁንም አለ ዋይ ኖት አንድ ሰው በወርካ ያለ አለ ቫይረሱ ማለት ነው። ስርጭቱ አለ፣ አልቆምም ማለት በሀገራችን ደሁም በአንዳንድ አካባቢ በጣም በሚያስፈራ ሁኔታ ነው ያለው። የት አካባቢ በተለይ ነቤላ አካባቢ፣ በአዲስ አበባችንም ቢሆን ስርጭቱ በጣም ዝቅተኛ ግምት የሚሰጡ አይደለም። በመንግስት ሚዲያዎችም እንደሚነገረው እና በመንግስት ባህላችን እንደሚነገረው ዝቅተኛ ግምት የሚሰጡ አይደለም ያለው ሰው ሁኔታ ቫይረሱ አሁንም አዲስ በአዲሶች ላይ እየታየ መሆኑም ተመረጃዎች እየወጡ ናቸው።

ስለዚህ ይሄ ምንድነው ያመጣ መዘናገታችን እና በተከታታይ የሆነ እንግዲህ ባህሪ ለውጥ ለማውጣት በጣም ሶሪ ባህሪ ለውጥ አምጥቶ ይሄንን እንዲከታተል ለማድረግ ተከታታይ የሆነ ስራ ያሰለ ዝም ለአንድ ጊዜ ሰርተን እንደዚህ የምናቆሙ አይደለም። የተያዘውን ሰው እኮ ሰው ነው ያንን ባህሪው መቀየር ሊያቅተው ይችላል።

እና ስለዚህ በምንበት አሁንም ቫይረስ አዲስ ቫይረሶች እየተከሰቱ አዲስ ቫይረስ ቫይረሶች እየተከሰቱ ናቸው፣ እየመጡ ናቸው፣ ወደ ማህበራችን እየመጡ ናቸው። የሚከሰተውን ሞት ሰባ በመቶ ለመቀነስ እንዲሁም ከእናት ወደ ልጅ የመተላለፍ እድልን ስልሳ አምስት በመቶ ለመቀነስ የተያዘውን እቅድ በሚገባ እየተወጣን ነው ያሉን አቶ አለሙ አኖ በኢትዮጵያ ጤና ጥበቃ የፌዴራል ኤች አይቪ ኤድስ መከላከያና መቆጣጠሪያ ጽህፈት ቤት ምክትል ዋና ዳይሬክተር ናቸው። በኤች አይቪ የመያዝ ምጣኔ የቀነሰ

ቢሆንም በየአመቱ ለምሳሌ በእኛ ሀገር ሀያ አንድ ሺ አካባቢ ነው አመታዊ በኤች አይ ቪ የመያዝ ሁኔታ የሚታየው እና ይሄኛው ደግሞ በአብዛኛው የእኛ በእኛ ሀገር ከአስራ ዘጠኝ እስከ ሀያ አራት አመት ዕድሜ ያሉ በወጣትነት እድሜ ላይ የሚታዩ ናቸው። እና እንግዲህ ዳታው በዓለም አቀፍ ደረጃ ሲጠናቀር ጉራማይሌ አይነቱ የተለያየ ሊኖር እና ወደ አንድ አካባቢ ሊያጋድል ይችላል።

ነገር ግን ትልቁ እኛ ደግሞ ዋናውን በመስራትም ያለብን የተገኘውን ውጤት የማስጠበቅ ኤች አይ ቪ ከእናት ወደ ጽንስ ወይም ልጅ የመተላለፍ ጉዳይ ብዙ ሀገሮች እንግዲህ እልምኔት እያደረጉ ነው። ለዛ ከሌሎች ሀገሮችም የተገኘውን ተሞክሮ ወደ ራሳችን ቀምረን በመውሰድ የመስራቱን ስራ ነው። ይህንን የማስጠበቅ ጉዳይ ነው የሚጠበቅብንና ያ ነው እንደገና ደግሞ ምንድን ነው

በኤች አይ ቪ ቫይረስ በደማቸው ውስጥ የተገኙ ወገኖች ያው የጸረት ሕክምና አገልግሎት ተጠቃሚ ስለሚሆኑ አሁንም አጠቃላይ የኤች አይ ቪ ቫይረስ በደማቸው ውስጥ ያለ ወገኖች ቁጥር ሊጨምር ይችላል። ምክንያቱም ያው መድኃኒት እየወሰዱ የመኖር ሁኔታ የውሻቸው ተሻሽሎ የመኖር እድሉንም ስለሚያሰፋና ከቁጥሩ ውስጥ ስለሚገቡ ያው ቁጥሩን ከፍ ሊያደርጉት ይችላሉ። እንደዚሁም ደግሞ ምንድነው አጠቃላይ አሁን እንግዲህ በደብችው የአለም ጤና ድርጅት አቅጣጫ መሰረት

ቴስት ኤንድ ስታርትን ያው ኦልሞስት እየጀመርን ነው ያለንበት እና በማንኛውም ወቅት ኤች አይ ቪ በደሙ ውስጥ የተገኘ ሰው የጸረ ሕክምና አገልግሎት ተጠቃሚ እንዲሆን የሚያስችል ስትራቴጂ ነድፈን ነው እየሰራ ነው ያለነው እና ከዚህ አንጻር እንግዲህ

ያው ሌሎች ሀገሮች የደረሱበትን አጠቃላይ ኤሊሚኔሽን ስቴጅ እንደርሳለን የሚል ሁኔታ አለ። በሚቀጥሉት አስራ ሁለት አመታት ውስጥ ቫይረሱ በደማቸው የተገኘባቸው ሰዎች መድኃኒት እንደሚያስፈልጋቸው ቅድምም ጠቅሰውልኛልና፣ ይሄ የመድኃኒት ክፍፍሉ ምን ይመስላል እንደው ባጭሩ ቢነግሩኝ በኢትዮጵያ ያለውን

አጠቃላይ በዚህ በተለይ ያው ፕሮግራም ቤዝድ መድኃኒቶች ነው። ለዚህ ለጸረ ኤድስ ሕክምና አገልግሎት የሚውሉ መድኃኒቶች እጥረትም የለብንም። በሎጂስቲክ ማኔጅመንት ላይ ያው ሊከሰቱ የሚችሉ ችግሮች ከመከሰት በቀር ግን ምንም አይነት ጉድለት የለብን ነው። ምክንያቱም በቂ የመድኃኒት በጀትም አለ የመግዛት አቅሙ የማከፋፈል አቅሙም አለ።

ሁሉም የዚህ የጸረ ኤድስ ህክምና አገልግሎት የሚሰጡ ተቋሞቻችን ያንን አገልግሎት ለመስጠት የሚያስችላቸው መድኃኒቶች አሏቸው። ቫይረሱ በደማቸው መኖሩን የማያውቁትና መድኃኒትና ህክምና በወቅቱ ማግኘት ያልቻሉት ባለማወቅ ወደ ሌሎች ሰዎች ቫይረሱን ያስተላልፋሉ የሚል ስጋት ከፍተኛ ነው። በዛሬው እለት የተከፈተውና አርብ የሚጠናቀቀው በደቡብ አፍሪካ ደርባን የሚካሄደው የዓለም አቀፉ የኤችአይቪ ኤድስ ኮንፈረንስ በዚህ ጉዳይ ላይ በስፋት ይነጋገራል ተብሎም ይጠበቃል።

አድማጮች መስመራችንን ከሶሎሞን አባተ ጋር አገናኝተናል። ክሊቭላንድ ኦሃዮ፣ ሶሎሞን ትሰማለህ? ሰሎሞን ተመልሰሃል። ተመልሰናል። እንኳን ደህና መጣችሁ። መልካም መልካም። ትጥቅህን አሳምረሃል እርግጠኛ ነኝ። እስቲ ስለ ጦር መሳሪያ ቅድም ስላወራህ ነው ትጥቅህን አሳምረሃለሁ የምልህ። ለማንኛውም እሱ ሰሞኑን እናወራለን። የዛሬ ዋና ዋና ተናጋሪዎችን ዘርዝርልኝ። እሺ እንግዲህ በአጭሩ ላድርግላችሁ። ሜላኒያ ትራምፕ፣ የዶናልድ ትራምፕ ልጅ

የኦሃዮ ሴኔተር ጆኒ ኤርንስት፣ የድሮ የኒውዮርክ ከተማ ከንቲባ ሩዲ ጁሊያኒ፣ የሞንታና እንደራሴ ራያን ዚንክ፣ የቴክሳሱ የቀድሞ ገዢ የእሳቸው ተፎካካሪ የነበሩት ሪክ ፔሪ

እንደዚሁም ቤንጋዚ ላይ ልጃቸው የተገደለባቸው ሻን ስሚዝ የሚል የሚባል ልጃቸው የተገደለባቸው እናት ፓት ስሚዝ ንግግር ያደርጋሉ። በአጠቃላይ ግን በዚህ ጉባኤ ላይ በጣም ብዙ ተናጋሪዎች ናቸው ያሉት፣ እስከ ሐሙስ ድረስ እንግዲህ ዛሬ ቅድም ከዘረዘርኩት ሌላ እንደ ቴድ ክሩዝ አይነት ማይክ አካቢ

ፖል ራያን፣ የተወካዮች ምክር ቤቱ አፈ ጉባኤ፣ የሴኔቱ የአብላጫ መሪ ሚች ማኮኔል፣ ቤን ካርሰን፣ ኒውት ጋንግሪች፣ ቲፋኒ ትራምፕ፣ ክሪስ ክሪስቲ፣ ኬቪን ማካርቲ፣ የምክር ቤቱ የአብላጫ መሪ እነዚህ እነዚህ ሰዎች ይናገራሉልካም ሰለሞን እንግዲህ ሳምንቱን በሚዘልቀው ጉባኤ የተናጋሪዎቹ ማንነት በፓርቲው ያላቸው ስፍራ የጉባኤውንም መንፈስ የሚያመላክት ይመስላል። እንደው በዋናነት ሊነገር የሚችል መሰንበቻውን በሚኖሩ ዝግጅቶች ጎልቶ የሚታይ የሚ

ነገር ነገር ካለ በእሱ የዛሬውን እናጠቃለን። አሁን እንግዲህ እንደምታስታውሱት የዶናልድ ትራምፕ መሪ ቃል አሜሪካን መልሰን ታላቅ እናድርግ ነው። እያንዳንዱ ቀን አሁን የሪፐብሊካን ፓርቲው ያዘጋጀው ጉባኤ ከዛ የተቀዳ ነው የሆነው እና የዛሬው የአሜሪካን ደህንነት መልሰን እናስጠብቅ የሚል ነው። የነገው የማክሰኛው አሜሪካን መልሰን ወደ ስራ እናስገባ፣ የስራ እድሎችን እናስፋ የሚል ነው። የረቡዕ ደግሞ አሜሪካን እንደገና መሪ እናድርግ፣ ቀዳሚ እናድርጋት የሚል ነው። የሐሙሱ

ዶናልድ ትራምፕ የእጩነታቸውን ንግግር መቀበላቸውን ንግግር የሚያደርጉበት አሜሪካን መልሰን አንድ እናድርግ የሚል ነው። አሜሪካ ተበታትናለች፣ ተከፋፍላለች ብሎ ነው የሚያስቡ። መልካም ሰለሞን፣ ሰንበቻውን በሙሉ መላልሰን እናገኝሃለን። እንዲሁም በፌስቡክ በቀጥታ በሚሰራጨው ስርጭት እናመሰግናለን። ለምሽቱ መልካም ቀን፣ መልካም ምሽት ለእናንተም፣ ለአድማጮችም

መልካም አድማጮች፣ የምትከታተሉት ከዋሽንግተን ዲሲ 19 በ22ና በ25 ሜትር ባንድ ያስተላለፍነውን ስርጭት ነበረ። ያስተናገር ያስተናገርናችሁ አዲሱ አበበና አሉላ ከበደ ከአቀናባሪያችን ንጉሡ ታምሬና ከዋና አዘጋጇ ትዝታ ብላቸው እንዲሁም ከተቀሩ ባልደረቦቻችን ጋር ከሰሎሞን አባተም ጭምር። ሰለሞንም ሙሉ ስርጭታችን ደህና ደሩ ብለዋል። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም